ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀምረ የደቡብ ሱዳናውያን ስደት ወደ ኢትዮጵያ እንደቀጠለ ነው። ከፓፋ ጳጋማስ ጀምሮ በተፈጠረው ችግር ምክንያት በአንድ ወቅት እስከ ሁለት ሺህ በቀን ድረስ ይገቡ ነበረ። አሁን ወደ በስምንት መቶና በአንድ ሺህ መካከል የሚገመት ቁጥር ያላቸው ስደተኞች ይገባሉ። እስካሁን ወደ መቶ ሰላሳ ሺህ የሚሆኑ ስደተኞች ገብተው በተለያዩ ካምፖች ጋምቤላ አካባቢ ሰፍረዋል። አቶ ክሱት ገብረ እግዚአብሔር በኢትዮጵያ የተባበሩት መንግስታት የስደተኞች መርሃ ግብር ቃል አቀባይ ናቸው። ባቢ ርዕሳችን ዘገባ ይዘናል። ጤናስጥልን ክብራትና ክብራን አድማጮች የዛሬ ሐሙስ ግንቦት 14 2006 ዓ ም ስርጭታችንን ከዋሽንግተን ዲሲ ስቱዲያችን ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። አድማጮች አሁን ለቀዳሚው የሰዓቱ ዜና ቆንጅ ይታየ ቀን አስጥልኝ። እንደምናመሻችሁ የተባበሩት መንግስታት ድርጅት በናይጄሪያ እንደ አውሮፓውያን አቆጣጠር ከ2009 ዓ ም አንስቶ ጥቃት ሲያካሂድ በቆየው ጽንፈኛ ቡድን ቦኮ ሀራም ላይ በዛሬው እለት እቀባ ሊደነግግ እንደሚችል ተዘግቧል። የጸጥታው ምክር ቤት ቦኮ ሀራምን ከአልቃይዳ ጋር ቁርኝት ያላቸውና ገንዘባቸው እንዳይንቀሳቀስ እንዲሁም የጉዞና የጦር መሳሪያ እቀባ የተጣለባቸው ቡድኖች መዝገብ ውስጥ እንዲያካትተው ናይጄሪያ ጠይቃለች። የማላዊ ፕሬዝደንት ጆይስ ባንዳ በዚህ ሳምንት የተካሄደው ጠቅላላ ምርጫ የድምፅ ማጭበርበር እና ደጋግሞ ድምፅ መስጠትን ጨምሮ በከባድ ሁኔታ መዛባት የታየበት ነበር ሲሉ ተናገሩ። ፕሬዚደንቷ ዛሬ ሐሙስ በሰጡት መግለጫ አስመራጭ ኮሚሽኑ የምርጫውን ሂደት በአስቸኳይ የእጅ የድምፅ ቆጠራ በማካሄድ እንዲያጣራ አሳስበዋል የማላዊ ህዝብ ከትናንት በስቲያ ማክሰኞ ነው ፕሬዝደንታዊ ምክር ቤታዊ ና ክልላዊ ምርጫዎችን ያካሄደው ቻይና ውስጥ በብሔረሰባዊ ክፍፍል በተጠመደው ዢንሲንግ ክፍለ ግዛት ዋና ከተማ በሚገኝ ህዝብ የሚበዛበት ገበያ የቦምብ ጥቃት ደርሶ ሰላሳ አንድ ሰዎች መግደሉን የመንግስቱ የዜና አገልግሎት አስታውቋል። ኡሩምኪ ከተማ መሀል ሁለት መኪናዎች ህዝብ መሀል እየበረሩ ገብተው ባደረሱት ጥቃት ከዘጠና በላይ ሰዎች እንደቆሰሉ ሺኒዋ ዘግቧል። ማሊ ውስጥ በተካሄደ ከባድ ውጊያ የመንግስቱን ኃይሎች መክተው ያባረሩት ሽምቅ ተዋጊዎች ሰሜኗን ኪዳል ከተማን መቆጣጠራቸው ተነግሯል። የመንግስቱ ቃል አቀባይ መሀማኔ ቤቤ ባወጡት መግለጫ ጦር ኃይሉ ትናንት በተካሄደው ከባድ ውጊያ በቅንጅትና በስለላ ረገድ ተዳክሞ ማፈግፈግ ነበረበት ብለዋል። ኪዳል ከተማ ውስጥ የሚዋጉት አማጽያን ከአደንዛዥ እጽ አስተላላፊዎችና ከእስላማዊ ማግረብ አልቃይዳ ተዋጊዎች ድጋፍ አግኝተው ወቅተውናል ብለዋል የመንግስቱ ቃል አቀባይ። ታይላንድ ውስጥ የወታደራዊ መፈንቅለ መንግስቱ መሪዎች ህገ መንግስቱን አገዱ። ተጠባባቂ ጠቅላይ ሚኒስትሩና የካቢኔ አባላቱ ተጠሪነታቸውን ለጦር ኃይሉ እንዲያደርጉም አዘዙ። ጄኔራል ፕሬዩት ቻን ኦቻ ናቸው ወታደራዊ አዋጅ በታወጀ በሁለት ቀኑ ዛሬ ሐሙስ ማታ መፈንቅለ መንግስት አካሂደናል ሲሉ ያወጁት። እርምጃውን የወሰድ ነው በፖለቲካዊ ለውጥ እርምጃ ህግና ስርዓትን ለማስፈን ነው ብለዋል። በምስራቅ ዩክሬኗ ዶኔትስክ ክፍለ ግዛት አፍቃሪ ሩሲያ ተገንጣዮች በአንድ የጦር ሰራዊት የፍተሻ ጣቢያ ላይ ባደረሱት ጥቃት አስራ ሶስት ወታደሮችን መግደላቸውን የሀገሪቱ ተጠባባቂ ፕሬዚደንት ተናግረዋል። ፕሬዚደንት ኦሌክሳንደር ቱርቺኖቭ ቮሎኒቭስካ ከተማ አጠገብ ሌሊቱን የተገደሉት አስራ ሶስቱ ወታደሮች ህይወታቸውን ለሀገራቸው ለዩክሬን ሰጥተዋል ብለዋል። ተገንጣዮቹ በፍተሻ ጣቢያው ላይ ጥቃት ያደረሱት በተወንጫፊ ፈንጂ፣ በአዳፍኔና በአውቶማቲክ ጠመንጃ ተጠቅሞ መሆኑንም ፕሬዚደንቱ አስረድተዋል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል። ቆንጅ ታየን ለዜናው አመሰግናለሁ። አመሰግናለው ከምሽት ሶስት ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ዝርዝር ጋር ትመለሳለች። አድማጮች አሁን ወደ ምሽቱ አብይ ርዕስ ነው የምናቀናው። ኢትዮጵያ የደቡብ ሱዳን ግጭት ከተጀመረበት ካለፈው ታህሳስ ወዲህ ባለፈው ጊዜ ውስጥ 130 ሺህ ደቡብ ሱዳናውያን ስደተኞች መቀበሏንና እስከ እስከያዝነው የአውሮፓውያን ዓመት መጨረሻ በሚቀሩት ሰባት ወራት ውስጥ ይህ ቁጥር 350 ሺህ ሊደርስ ይችላል ብሎ እንደሚጠብቅ የተባበሩት መንግስታት ድርጅት አስታወቀ። አዲስ አበባ የሚገኙትን የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ቃል አቀባይ አቶ ክሱት ገብረ እግዚአብሔርን ያነጋገረው ሰለሞን አባተ ተከታዩን አዘጋጅቷል። በፓጋካኮቦና አኮቦና ቡርቤይ መተላለፊያ ነቁጦች ወይም ኬላዎች ወደ ኢትዮጵያ የሚገቡት የደቡብ ሱዳን ስደተኞች ባለፈው ቅዳሜ ግንቦት 9 2006 ዓ ም የተከፈተውን አዲስ መጠለያ ጨምሮ በአምስት ሰፈሮች እየተስተናገዱ መሆኑን የዩኤንኤችሲአር የኢትዮጵያ ቢሮ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ለቪኦኤ ገልጸዋል። እንግዲህ እንደሚታወቀው ከአስራ አጋማሽ ጀምሮ በተፈጠረው ችግር ምክንያት በአንድ ወቅት እስከ ሁለት ሺህ በቀን ድረስ ይገቡ ነበረ። አሁን ወደ በስምንት መቶ እና በአንድ ሺህ መካከል የሚገመት ቁጥር ያላቸው ስደተኞች ይገባሉ። እስካሁን ወደ መቶ ሰላሳ ሺህ የሚሆኑ ስደተኞች ገብተው በተለያዩ ካምፖች ጋምቤላ አካባቢ ሰፍረዋል። ቁጥሩ አሁንም እየጨመረ ነው። በየቀኑ በሶስት የተለያዩ መግቢያ ነቁጦች ወይም ነጥቦች አሉ። በእነሱ በኩል እየገቡ ነው ያሉ ካለፈው ታህሳስ አጋማሽ በፊት ጋምቤላ ውስጥ የነበረው የስደተኛ መጠለያ አንድ ብቻ እንደነበረ የጠቆሙት አቶ ክሱት አራቱ የተከፈቱት ይህንኑ ከፍተኛ ቁጥር ያለውን ፍልሰት ማስተናገድ እንዲቻል መሆኑንም ተናግረዋል። ሰሞኑን እየተሰማ ያለ ጭምጭምታ ደግሞ ቁጥሩ ከፍ እንዲል አድርጎታል ብለዋል። የስደተኛውን ቃል አቀባዩ ቀደም ብለው የመጡት ያው በግልጽ ኮንፍሊክት ስለነበረ እሱን ሸሽተው ነበረ። አሁን በዚህ ሁለት ቀን ደግሞ እየመጡ ያሉት ወሬዎች አሉ፣ ብዙ ውዥንብሮች አሉ። ዛሬ ያጠቃሉ ነገ ያጠቃሉ ይባልና፣ ስጋት አለባቸው። ተረጋግተው መቀመጥ አልቻሉም። ስለዚህ እየተነሱ እየመጡ ነው እና የሚመጡት ሰዎች ከምግብ አንፃርም እንደዚሁ ትንሽ የተጎዱ ናቸው። ረዥም ቀናትም የተጓዙ አሉ። እንደዚሁም እጥረትም ስላለ የምግብ እጥረትም ስላጋጠማቸው ከምግብ አንጻርም ትንሽ የተጎዱ ሰዎች ናቸው እየመጡ ያሉት። በተለይ አፐርናይል ስቴት ውስጥ ወደ ናስሬ አካባቢ ሰሞኑን የጦርነት ሁኔታ አለ የሚሉ ዘገባዎች እየተሰሙ ነበረ። ይህንን ይናገራሉ ስደተኞቹ የሚገቡት። በግልጽ ይህንን ያሉን የለም፣ ግን አሁን ለምሳሌ በዚህ ሁለት ቀን ከገቡት ውስጥ የሚሉን ስጋት ነው። ከጦርነቱ ይልቅ ስጋት ተሰርተው ቀደም ብለው ሽሽት ነው። ውሰድ በሚል ነው የመጠ ሽሽት ነው። ቡርቤ ነው። በተለይ አሁን ብዙ ስደተኞች እየገቡበት ያለው ልክ ከናስር አዋሳን ላይ ያለ ድንበር ላይ ያለ መግቢያ አካባቢ ነው እና በተለይ ናስር ተቃዋሚዎች ጥቃት ላይ ስትወድቅ ብዙ ሰዎች ነበር የመጡት ወደ ሀያ ሰባት ሀያ ስምንት ሺህ የሚሆኑ መጥተዋል። ከዛ ከሚያዝያ አራት ጀምሮ ባለፉት ሶስት ሳምንቶች ውስጥ ማለት ነው። ባለፉት ሶስት ሳምንታት በተለይ ብዙዎቹ የመጡት በሁለት ሶስት ቀን ውስጥ ነው የገቡት። ጦርነቱ በጣም የተጧጧፈበት ሁኔታ ስለነበረ ከአስራ አምስት አስራ ስድስት ሺህ የሚሆኑት በሁለት ቀን አካባቢ ነበር የገቡት ወደ ኢትዮጵያ ዘልቀው ሲገቡ ምን ይጠብቃቸዋል አቶ ክሱት እንግዲህ እንደሚታወቀው የዩኤንኤችሲአርን ስደተኞችን ተቀብሎ በተለይ እንደዚህ አይነት አስቸኳይ ሁኔታ ላይ ሲመጣ አፋጣኝ ምላሽ የመስጠት ኃላፊነት ነው ያለው። ስለዚህ በመጀመሪያ ኢትዮጵያ መንግስት አለ። ኢትዮጵያ መንግስት ስደተኞችና ተመላሾች ጉዳይ አስተዳደር በጣም በቅርብ አብረን ነው የምንሰራው ከእነሱ ጋር ሆነም፣ ሌሎችም አብረውን የሚሰሩ የተባበሩት መንግስታት አካላትና ሌሎች ዓለም አቀፍ ኤንጂዎች ከእነሱ ጋር ሆኖ ምላሽ የመስጠት ጉዳይ ነው። እዛ መግቢያ ድንበር ላይ የመቀበል፣ የሚበሉት የሚጠጡት ነገር የማቅረብ፣ የመዝገብ፣ በኋላ ደግሞ ወደ ካምፖች የማድረስ ስራ ነው የሚሰራው። ካምፕ ሲደርሱ እንግዲህ እንደሚታወቀው መጠለያ ያስፈልጋቸዋል፣ ውሃ ያስፈልጋቸዋል፣ ጤና እንክብካቤ ያስፈልጋቸዋል፣ ምግብ እና እነዚህ መሰረታዊ ነገሮች እየቀረቡላቸው ነው። እንዲሁም ከፍተኛ የበጀት እጥረት ያለበት ዩኤን ኤችሲአር ስደተኞቹን እየተቀበለና አስፈላጊ የሚባሉ አገልግሎቶችን እያቀረበ ያለው ለመጠባበቂያ ከሚይዘው የአጣዳፊ በጀት ጥሪት መሆኑን አቶ ክሱት ገልጸው፣ ኦስሎ ኖርዌይ ላይ ከተቀመጠው የደቡብ ሱዳን ለጋሾች ስብሰባ ብዙ ተስፋ እንደሚጠብቁ ተናግረዋል። በዚህ ስራ ውስጥ የኢትዮጵያ መንግስት የመንግስታቱ ድርጅት ተቋማትና ሌሎችም ቁጥራቸው ብዙ የሆነ መንግስታዊ ያልሆኑ ድርጅቶች እንደሚሳተፉ አቶ ክሱ አመልክተው ድርርቦሽን፣ ድግግሞሽን እንዲሁም የጊዜና የሀብት ብክነትንም ለማስወገድ ጥረት እንደሚደረግ ገልጸዋል። የዩንኤክሲአር ትልቁ ሪሶርት ከማቅረብ በተጨማሪ ይህንን የማስተባበር ኃላፊነት ነው ያለው። ስለዚህ ሁሉም በዩንኤክሲአር አስተባባሪነት ነው ስራውን የሚሰራ ዩንኤክሲአር እና የኦፍኮርስ የመንግስት አራ ሁልጊዜም አብረው ስላለ ስለዚህ የተቀናጀና አንዱ በአንዱ እግር ላይ ማይ የሄድበት ሁኔታ ነው እየተፈጠረ ያለው። አቶ ክሱት እነዚህ ስደተኞች ከሀገራቸው የሚሰደዱት ሞትን፣ ጥቃትን እየሸሹ ነው እና ወደ እነዚህ የስደተኞች መጠለያዎች ውስጥ ከገቡ በኋላ በጤና ምክንያት ይሁን በሌሎች ጥቃቶች ሊሆን ይችላል ምን ይመስላል ያላቸው ሁኔታ? ይጠበቃሉ ወይ? ደህንነታቸው እስከምን ድረስ ነው የሚረጋገጠው? እዛ ከገቡ በኋላ የጥበቃ የደህንነታቸው ጉዳይ ሙሉ በሙሉ የኢትዮጵያ መንግስት ኃላፊነት ነው። ስለዚህ እስካሁን ባለው ሁኔታ በፍጹም የደህንነት ችግር ገጥሟቸው ካምፖቻችንም ከድንበሩ በጣም ገባ ብለው ስታንዳርድ አለው ዓለም አቀፍ መስፈርት አለው። በዛ መሰረት ገባ ብለው የሚመሰረቱ እና ለደህንነት ስጋት በሌለባቸው ካቢዎች የሚቋቋሙ ናቸው። ስለዚህ ከዛ አንጻር ችግር የለም። ሌላው ግን እንደሚታወቀው ገና ኢመርጂ አስቸኳይ ጊዜ ሁኔታ ነው ያለው። የጤና ተቋማት ገና የሚቋቋምበት ነው እና በጊዜው ጊዜያዊ በድንኳን በመሳሰሉ ነገሮች የጤና እርዳታ የምትሰጥበት ነው። ስለዚህ እንደ ማንኛውም ህብረተሰብ የሚታመሙ ምናልባትም ከዛ አልፎም የሚሞቱም አንዳንድ ህጻናትም፣ አዋቂዎች ሊኖሩ ይችላሉ። የትኛው ማህበረተሰብ እንደምታገኘው ነገር ግን እንደዚሁ ተጋኖ ሊወራ የሚችል በእንክብካቤ እጦት ወይም ደግሞ በደህንነት ስጋት ምክንያት የሚደርሱ ችግሮች ያሉ በእንደዚህ አይነት አጋጣሚዎች ብዙ ጊዜ ለጥቃት ቀድሞ የሚጋለጡት ህጻናትና ሴቶች ናቸው። ይህንን ትኩረት ይሰጣል ዩ ኤን ኤች ሲ አርም። ይሁን ትክክል። አሁን በተለይ አኮቦ የሚባል አካባቢ ትንሽ ወንዝ አለ መሻገር ያለባቸው እና ሩቅ ነው። በቦት ነው ብዙ ብዙዎች የምናሻግራቸው ጀልባ። ከስምንት እስከ አስር ሰዓት ይፈጃል። በመሀል ላይ እንደዚህ የተጎዱ በተለይ ህጻናትና ሴቶች አጥቢ የሆኑ ጉዝ ሴቶች ሊጎዱ ስለሚችሉ የኦኔክሲያር በጊዜያዊነት ሄሊኮፕተር ተከራይቶ አምጥቶ እዛ ቦታ እየሰራን ነው ያለው እና እነዛ ቅድሚያ የሚሰጣቸው የህብረተሰብ ክፍሎች በሄሊኮፕተር በአፋጣኝ ቅድሚያ ተሰጥቷቸው ወደ ጤና እና የምግብ ክትትል የሚያገኝበት ቦታ ይወሰዳሉ። ስለዚህ በትክክል ቅድሚያ የሚሰጣቸው ሰዎች ቅድሚያ ለመስጠት ያን ያህል እስከ ሄሊኮፕተር እስከ መከራየት ድረስ ሄደን እየሰራ ያለን። አረጋውያን ይጨምራል። ይሄ ትክክል፣ ለጥቃት ተጋላጭ የሚባለው አለ። አረጋውያንም እዛው መድብ ውስጥ የሚገቡ ነው ናቸው የጾታ ጥቃትና የመሳሰሉት ነገሮች እስክትትል ይደረግባቸዋል፣ ትኩረት ይሰጣቸዋል። ያወጣ እነዛ ኤንጂዎች ብዙዎቹ የተለያዩ ስፔሻላይዝ ያደረጉ ወይም የበለጠ ልምድና ስልጠና ያላቸው ናቸው። ስለዚህ በዚህም አካባቢ የተለየ ትኩረት ሰጥተው እየሰሩ ነው ያሉት። ስደተኞቹ ሲገቡ የጤና ምርመራ እንደሚደረግላቸው አቶ ክሱ ጠቅሰው፣ በቅርቡ በተፈጠረው የኮሌራ ስጋት ምክንያትም የኮሌራ ዝግጁነት እቅድ ወጥቶ በጥንቃቄ እየተሰራ መሆኑን አስረድተዋል። ኢትዮጵያ እስከያዝነው የአውሮፓውያን ዓመት መጨረሻ ቁጥሩ 350 ሺህ የሚደርስ ስደተኛ ከደቡብ ሱዳን እንደምትጠብቅና በአሁኑ ጊዜ በሁሉም የሀገሪቱ ድንበሮች ባሉ መጠለያዎች ከሶማሊያ፣ ከኤርትራ፣ ከሱዳንና ከኬንያ የገቡ ወደ 550 ሺህ የሚደርሱ ስደተኞች እንዳሉ አቶ ክሱት አመልክተዋል። ከአቶ ክሱት ገብረ እግዚአብሔር ጋር ያደረግነውን ቃለ ምልልስ ሙሉ ቃል ከዌብሳይታችን ማዳመጥ ትችላላችሁ። ሰሎሞን አባተነኝ ለአሜሪካ ድምፅ ዋሽንግተን። አክሰስ ሪል ስቴት የተባለው ቤትሻጭ ድርጅት ተመዝጋቢ ደንበኞች የኢትዮጵያ መንግስት አስቸኳይ የሆነ አስተዳደራዊ መፍትሄ እንዲሰጥ ጠየቁ። የቤት ተመዝጋቢዎቹ ያቋቋሙት ኮሚቴ ዛሬ በአዲስ አበባ ይሄን ትላንት ላርገው ትላንት በአዲስ አበባ የሰጠውን መግለጫ እስክንድር ፍሬው ተከታትሏል። ለመኖሪያ ቤት የሚሆኑ ቪላዎች፣ አፓርትመንቶችና የንግድ ቤቶችን ለማግኘት የተመዘገቡ ሁለት ሺህ የቤት ገዢ ደንበኞች ተጭበርብረናል ካሉ ቆይተዋል። ኮሚቴ አቋቋሞ ሲንቀሳቀሱ ቅሬታቸውን ሲያሰሙም አዲስ አይደለም። እነዚህ ደንበኞች ያቋቋሙት ኮሚቴ ዛሬ የሰጠው መግለጫ ግን ቅሬታዎቹን መልክ አስይዞና አደራጅቶ ያቀረበ ነው። መግለጫው እንደሚለው እነዚህ ሁለት ሺህ ደንበኞች በድምሩ ወደ 1.4 ቢሊዮን ብር ለአክሰስ ሪል እስቴት ከፍለዋል። ድርጅቱ ግን ከ20 በላይ የቤት መስሪያ ቦታዎችን ቢወስድም ግንባታ የጀመረው በሁለቱ ብቻ መሆኑን ጠቅሷል። ነገር ግን መግለጫው እንደሚያብራራው አንድም ቤት ለገዢዎቹ አላስረከበም። ይልቁን የቀድሞው የቦርድ ሰብሳቢና ዋና ስራ አስኪያጅ አቶ ኤርሚያስ ጠቅላ መልጋና ረዳቶቻቸው እጅግ በተወሳሰበ አሰራር የፈጠሩትን ችግር ትተው ከሀገር ኮብልለዋል ይላል። የቤት ገዢዎቹ ኮሚቴ አቋቁመው መንቀሳቀስ የጀመሩት ከዚህ ጊዜ በኋላ ነው። መንግስትን በበኩሉ የጠቅላይ ሚኒስትሩ ጽሕፈት ቤት ተወካይና አምስት የሚኒስቴር መስሪያ ቤቶች የሚገኙበት አብይ ኮሚቴ አቋቁሞ በጉዳዩ ላይ እየሰራ ነው። ጋዜጣዊ መግለጫውን ከሰጡት አንዱ የአክሰስ ሪል ስቴት ቤት ገዢዎች አብይ ኮሚቴ ሰብሳቢ አቶ አክሎክ ስዩም የሚጠበቀው መፍትሄ የመንግስት አስተዳደራዊ ጣልቃ ገብነት መሆኑን ተናግረዋል። አሁን ባለበት ይዞታ በፍርድ ቤት የሚሰጠው አካሄድ ሁሉንም ያማከለ መፍትሄ አያመጣም። ምክንያቱም ድርጅቱ በሀብት ደረጃ ያሉት ሳይቶች ናቸው። በገንዘብ ጥሬ ገንዘብ የለውም። ያለው ሳይት ነው፣ የገዛቸው መሬቶች ናቸው። ስለዚህ ሁሉም ወይም ጠቅላላ ቤት ገዢዎቹ ወደ ክስ ቢሄዱ የኢትዮጵያ የሊዝ አዋጅም ሆነ ሕግ እንደሚያሳየው መሬትን መሸጥም መለወጥም አይቻልም። ስለዚህ ከሰን ከምናገኘው ይልቅ ከሰን የምናጣው መጠን ይበልጣል የሚል ሐሳብ አለ። እናም ተመራጩ መፍትሄ የመንግስት አስተዳደራዊ ጣልቃ ገብነት መሆኑን አቶ አክሎካ አስረድተዋል። በትክክል ምን እንደሚፈልጉ ተጠይቀውም አክሰስ በወሰዳቸው ቦታዎች ላይ እራሳቸው ደንበኞቹ እንዲገነቡ መፍቀድ እንደሚገባ አብራርተዋል። ቤት ተገንብቶ እንዲሰጠን ነው ውላችን የነበረው። ሆኖም ግን ያንን ማግኘት አልቻልንም። ድርጅቱ አሁን ባለበት ሁኔታ በጣም ብዙ በሀያ ሳይቶች ሽያጭ አካሄደባቸውና ከሀያ ሳይት በላይ ደግሞ ሽያጭ አላካሄደባቸው ንብረቶችን ከግለሰቦች እንዲሁም ከተለያዩ ሰዎች ንብረት ገዝቶ በካፒታል ደረጃ በእጁ አለ። ስለዚህ ያንን ሰርቶ ማስረከብ የማይችል ከሆነ ወይም እኛ ከኛ የሰበሰበው 1.4 ቢሊዮን ብር አላግባብ ባክኖ ከሆነ ባሉትና በካፒታሉ ደረጃ ያሉት ቦታዎች ለቤት ገዢዎቹ መተላለፍ ቢችሉ እና ቤት ገዢዎቹ እራሳቸውን በተለያዩ ሁኔታዎች አደራጅተው መገንባት ቢችሉ የመንግስትንም ፖሊሲ ወይም ደግሞ የቤት የማግኘት ጉጉት ያለውን ህዝብ ፍላጎት በመጠነኛም ቢሆን ይቀንሳል የሚል አማራጭ ሀሳብ በመስጠት ሁኔታ ነው። ያንን ለመጥቀስ የተገደድ ነው። ሆኖም ግን መቶ በመቶ ገንዘቡ በዛ ሁኔታ ብቻ ተመላሽ ይሆናል የሚል እምነት የለንም። ክሰስ ሪል ስቴት ደንበኞች 20 ከመቶ በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን መሆናቸው በዛሬው መግለጫ ተጠቅሷል። ከእነዚህ መካከል በአሜሪካ የሚኖሩትን ወክለው የመጡት የዋሽንግተን ዲሲው ቴድ አለማየሁ መንግስት ለመፍትሄው እንዲፈጥን ጠይቀዋል። ይሄ ነገር መፍትሄ ቢገኝለት እዛ ያለው ውጭ ያለው ሰው በሙሉ ኢትዮጵያ ውስጥ ህግ እንደሚሰራ ይረዳና ብዙ ኢንቨስት ሊያደርግ ይችላል። ብዙዎቹ አሁን በፍርሃት ላይ ናቸው፣ እና ለምንድን ነው በጣም ስሎው ሪስፖንድ ያለው ነው የሚሉት። ከዛ እና ያንን መልስ ለማግኘት እዚህ መጣን። ግን አሁንም እኛ እንደምናየው ነገሩ በጣም ይጓተትብናል። ስለዚህ በዲያስፖራው ስም የምለው ምንድን ነው ፕሮሰሱ ትንሽ ቢፈጥንና አትሊስት ሶሉሽን ቢገኝለት ለዲያስፖራው ለእኛ ብቻ ሳይሆን አሜሪካ ላለው ሰው በሙሉ ጥሩ ነው። ምክንያቱም በብዛት እዚህ አሜሪካ ያለው ሰው አክሰስ እንደተበላን ሁሉም ያውቃል፣ እና መተረቻ ነው የሆን ነው እዛ ጉዳዩን በፍርድ ቤት ለመፍታት እየሞከሩ ያሉ አንዳንድ የቤት ገዢዎች አብዛኛዎቹ በተስማሙበት መንገድ በመሄድ የመፍትሄው አካል እንዲሆኑም ጥሪ ቀርቧል። መፍትሄ እስኪገኝ ድረስም በአክሰስ ሪል ስቴት ስም ያሉ ቦታዎች ባሉበት ይቆዩ ዘንድ ጥበቃ እንዲደረግላቸው ተጠይቋል። ወደፊት ከሚመለከታቸው የመንግስት ባለስልጣናት አስተያየት ጋር እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች የምትከታተሉት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ወደ ምሽቱ የመጀመሪያ ቅንብር ነው የምናልፈው። ዲሞክራሲ በተግባር በህንድ የመንግሥት ለውጥ ተካሂዷል። ባለፈው ሳምንት በተካሄደውና ከ553 ሚሊዮን ህዝብ በላይ በተሳተፈበት ምርጫ ኮንግሬስ ፓርቲው ሽንፈት ገጥሞታል። በዚሁም የ81 ዓመቱ ማሐሞን ሲንግ የ63 ዓመት ዕድሜ ላላቸው ለሂንዱ ብሔርተኛ ለባሪያታ ጃናታ ፓርቲ መሪ ለኔንድራ ሞዲ ስልጣን አስረክበዋል። የቪኦኤ ስቲቭ ሄርማን ከኒው ዴልሂ ያጠናቀረውን ዘገባ አዲሱ የህንድ መሪ በዓለም በህዝብ ብዛት ሁለተኛ የሆነችውን አገር ለማስተዳደር ቅድሚያ የሚሰጣቸው ተግባራት ምን ምን እንደሚሆኑ ይመረምራል። ሰለሞን ክፍሌ ያቀርበዋል። በህንድ ምክር ቤታዊ ምርጫ የናሬንድራ ሞዲ ባራቲያ ጃናታ ፓርቲ በከፍተኛ የድምፅ ብልጫ ያሸነፈው የሀገሪቱን ኢኮኖሚያዊ ግስጋሴ ከጎረቤት ቻይና ጋር ማስተካከል አልቻለም ተብሎ የተወቀሰውን ኮንግረስ ፓርቲ ነው። ኮንግረስ ፓርቲው ላለፉት አስርተ ዓመታት ሥልጣን ላይ በቆየበት ወቅት እያደገ ለሚሄደው ሕዝብ አስፈላጊ ነው የሚባለውን ሥራ መፍጠር የቻለው አስር በመቶ ያህል ብቻ ነው። ያ በቂ ሆኖ አልተገኘም። አሁን እንግዲህ ትልቁ ጥያቄ አዲሱ የህንድ መሪ ያን ሁኔታ ለመለወጥ ይችላሉ ወይ የሚለው ነው። ሚስተር ሞዲ በአብዛኛው የሚታወቁት የሥራ ዕድል በመፍጠር ፖሊሲዎቻቸው ነው። በምርጫ ዘመቻቸው ወቅትም በረጅሙ የሥራ ዕቅዳቸው ሁለት ግቦች ያሏቸው መሆናቸውን በመግለጽ ያን እውን አደርጋለሁ ሲሉ ቃል ገብተዋል። ግቦቻቸውም ከሙስና የጸዳ መንግሥት መገንባትና ለሁሉም የሁለተኛ ደረጃ ትምህርት ማዳረስ የሚሉ ናቸው። ሚስተር ሞዲ አምባገነናቸው ሲሉ የሚተቿቸውም አሉ። ለማንኛውም ባራቲያ ጃናታ ፓርቲያቸው ሥልጣን ሲጨብጥ ግዙፍ የፖለቲካ ኃይል ነው ይዘው የወጣው። ማንኛውንም ሕግ ለማሳለፍ ፓርቲው የየትኛውንም ፓርቲ ድጋፍ አይሻም። በዚያ ላይ ደግሞ ሊቀናቀናቸው ይችላል ይባል የነበረው ኮንግሬስ ፓርቲ ክፉኛ ተሽመድምዷል። ይህ በራሱ ደግሞ ሲቪል ማኅበረሰቡን ስጋት ላይ ጥሏል። ፓርቲው ብቸኛ ኃይል ሆኖ መውጣቱ ሲደርዝ ቫራ ዳራጃን በሕዝብ ጉዳዮች ማዕከል ተመራማሪ ናቸው። ይህ በተለይ በጥንቃቄ ሊጠብቁት የሚያስፈልግ ነጥብ ነው ይላሉ። ሚስተር ሞዲ ወደ ሥልጣን ሲወጡ ይዘውት የመጡትን ያህል ኃይልና ከፋፋይ ፖሊሲ ከዚህ ቀደም ከሌላ የትኛው መሪ ማየቴን አላስታውስም። ተቺዎችም በዚህ በተመራማሪው በባራዳራጃን አስተያየት ይስማማሉ። ሚስተር ሞዲ በጉጃራት ክፍለ ግዛት ዋና ሚኒስትር በነበሩበት ወቅት ጸረ ሙስሊምና ጸረ አነስተኛ ብሔረሰቦች የሆነ የፍትሕ ዘመቻ አካሂደዋል ሲሉም ያስረዳሉ። ባራዳራጃን አክለው ደግሞ ህንድ ከእንግዲህ ወዲያ በተለይ ቀጣይ እድገት ለማስመዝገብ በምትፍጨረጨርበት ወቅት በብሔረሰቦቿ መካከል የማበላለጥና የማኅበረሰባዊ ውጥረት እንዲኖር አትፈቅድም ብለዋል። ሚስተር ሞዲ በምረጡኝ ዘመቻ ላይ ያነሱት ከነበረው ህሊናን ከሚረብሽ መፈክር አንዱ እድገትን የተመለከተ ነው። እድገት አመጣለሁ ሲሉ የገቡትን ቃል በመዘንጋት የምትፈልጉት እድገት ነው ወይስ ሃይማኖታዊ አሰራር ሲሉ ጠይቀዋል። እንደሚመስለኝ ለመራጩ ህዝብ በአማራጭ ሊቀርብለት የሚገባ ጥያቄ አይደለም፣ ስህተት ነው። ህንድን የመሰለ አገር ሁለቱም ያስፈልጋታል። ናሬንድራ ሞዲ ዐሥራ ሰባተኛው የህንድ ጠቅላይ ሚኒስትር መሆናቸው ነው። አጥባቂ የህንዱ ብሔርተኛ ሞዲ አሰራራቸውን መቀየርና ከአንድ ወገን ብቻ መሠረታቸው መዝለል ይኖርባቸዋል ሲሉ ፓርዝ ሻህ ያስረዳሉ። ሻህ የሲቪል ማኅበረሰብ ማዕከል ኃላፊ ናቸው። ሚስተር ሞዲ ብልህ ሰው ናቸው። አንዲት አነስተኛን ክፍለ ግዛት በተለየ መንገድ ማስተዳደር ይችላሉ። አንድን ግዙፍ አንድ ነጥብ ሁለት ቢሊዮን ህዝብ ያላትን አገር፣ የተለያየ ፍላጎት ያላቸውን ሰዎች መኖሪያ ልክ እንደ ቀድሞው አነስተኛ ግዛት መምራት ግን አይቻላቸውም። በምርምር ተቋም ውስጥ የሚሰሩት ማኖጅ ጆሺ በበኩላቸው አዲሱ ጠቅላይ ሚኒስትር የሀገር ውስጥና የውጭ ጉዳይ ፖሊሲዎቻቸውን በተመለከተም በተለይ ከመንግስቱ ኃላፊነት ማለትም አገሪቱ ነጻነቷን ከተቀዳጀችበት ከ1947 ዓ.ም ጀምሮ የቆየውን አሰራር ለመለወጥ ይቸገራሉ ይላሉ። ከሁሉም በበለጠ ግን ማለትም ከውጭ ጉዳይ ውስብስብና ንትርክ ውጪ የበረታው ትግል የሚሆነው ህዝብን ከድህነትን ለማውጣት የሚያደርጉት ጥረት ይሆናል። አዲሱ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የወጣትነት ዕድሜያቸውን ያሳለፉት በሻይ ቅጠል ለቀማ ማርሻ ሥራ ላይ ነው። ለድል ያበቋቸውም የገጠሩ ደጋፊዎቻቸው ሲሆኑ፣ በምረጡኝ ዘመቻቸው ወቅት ቃል በገቡላቸው መሠረት ኑሯቸውን ያሻሽሉላቸዋል ብለው ተስፋ ያደርጋል። አድማጮች የምትከታተሉት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወደ አሜሪካ የመዝናኛ ዝግጅት ነው የምናልፈው። በዚህ ሳምንት አንድ የቀጥታ የሙዚቃ ዝግጅት ተከናውኗል። የቢልቦርድ የሙዚቃ ሽልማት። ታዲያ በዚህ መድረክ ላይ ማይክል ጃክሰን ከመቶ በላይ ደናሾች አጅበውት ከአዲሱ አልበሙ አንድ ዜማ ጥቅምሻ አሰምቷል። ማይክል ጃክሰን ከሞተ ዓመታት ተቆጠሮ አይደለም? ምንድን ነው ነገሩ የሚል ጥያቄ መነሳቱ አይቀርም። ታዲያ ለሁሉም ሄኖክ ስማያግዜር ለምሽቱ የአሜሪካ መዝናኛ እንዲህ ያሰናዱታል። ማይክል ጃክሰን በሳምንቱ መጨረሻ የቢልቦርድ የሙዚቃ ሽልማት ላይ በቀጥታ መድረክ ላይ አንድ መቶ ደናሾች አጅበውት። በእርግጥ በሬዲዮ አላሳያችሁም፣ ግን ላሰማችሁ። አሁን ማይክል ጃክሰን በመድረክ ላይ ተጫውተዋል። ይሄ ሊሆን የቻለው ሆሎግራም በሚባል ቴክኖሎጂ ነው። ሶስት አምድ ወይም 3ዲ የቪዲዮ ምስሉ ማይክል ጃክሰንን መድረክ ላይ ከሰው ሁሉ ፊት ቁጭ አደረገው። ታዳሚው ሕዝብ ታዲያ አንዳንዱ በግርምት ሌላው በደስታ በምባና እንደኔ ያሉት ደግሞ በመወዛወዝ የማይክል ጃክሰንን የሆሎግራም ዜማ አጣጥመዋል። ለመሆኑ ሆሎግራም ምንድን ነው? አዲስ ቴክኖሎጂ ከእለት ወደ ዕለት እየተሻሻለ የመጣ የቪዲዮ ምስልን በሦስት አምድ ትሪዲ የሚያሳይ ነው። ከዚህ ቀደም በ2012 ዓ ምት የዛሬ 18 ዓመት በሰው እጅ የተገደለው አሜሪካዊው ራፐር ቱፓክ ሻኩር በሆሎግራም በክች ላይ የሚውዚክ ዝግጅት ላይ ቀርቦ ብዙዎችን አስገርሞ ነበር። የሲኤንኤን የዜና አውታር ደግሞ በ2008 ዓ ምት ፕሬዚዳንት ባራክ ኦባማ በምርጫ ሲያሸንፉ አንዷን ጋዜጠኛ በሆሎግራም ስቱዲዮ ቁጭ አደረጓት። በቢልቦርድ የሙዚቃ ሽልማት ላይ ማይክል ጃክሰን የተጫወተው ከህልፈቱ በኋላ ከወጣው ኤክስኬፕ አልበም ስሌቭ ቱ ሪትም የተሰኘውን ዜማ ነው። የሆሎግራም ቴክኖሎጂ ወደፊት ከተስፋፋ እንግዲህ የአሜሪካ ድምፅ ሬዲዮ ዘጋቢዎችም ሳሎኖት ላይ ቁጭ ብለን ዜናውን እናቀርብላችሁ ይሆናል። በእርግጥ ይሄ ጥሬ ተስፋ ነው። ምክንያቱም አምስት ደቂቃ ለማይሞላ ሙዚቃ እንኳ ወጪው በሚሊዮን ዶላር የሚቆጠር ነው። ዋጋው ያን ያህል ከፍ ያለ ከሆነ ደግሞ ዜናውን በአካል ሶፋዎች ላይ ቁጭ ብለን ብናቀርብላችሁ ምን ይከፋን ነበር። በዚህ ማይክል ጃክሰን የታወቀባቸውን ሙን ወክ የእግር ቻቻ መሽከርከርና በጥፍር መቆም የታጀበ ምናባዊ የሙዚቃ ቪዲዮ ልሰናበታችሁ። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በተለያዩ ወቅታዊ ርዕሰ ጉዳዮች ላይ የሚያተኩረው ዝግጅታችን የምሽቱ እዚህ ላይ ያበቃ። ለአሁኑ ግን በመስክና እዚህም ባሉ ዘጋቢዎችና ባልደረቦቻችን ስም ምሽቱ 3 ሰዓት በአጭር ሞገድ በ22ና በ25 ሜትር ባንድ በሚተላለፈው መደበኛ ስርጭታችን መልሰን እስክንገናኝ በቀጠሮ የምንሰናበተው አስተናጋጃችሁ ዋሉ ከበደ ፕሮግራሙን ከመራልን ኃይሉ ታምራት ጋር በመሆን ነው። መልካም ምሽት። Legenda